ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 3 2015 ዓ ም ዝግጅታችን ጀመረ። ግጭት አይሎባቸው በሰነበቱ የአማራ ክልል ዋና ዋና ከተሞች ተኩሱ ረግቦ እንደዋለ ነዋሪዎች ተናገሩ። አሁን አንጻራዊ ሰላም አለ። መከላከያው ነው እየተንቀሳቀሰ ያለ። ሰውም ያው እንደሰሞኑ ሳይሆን ዛሬ መንቀሳቀስ ላም ጀምሯል። ጎንደር ዛሬ ከትናንት ማታ ማለት ይቻላል ማታ ጀምሮ ተኩሱ ቆሟል።

አስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ጤናሽጥልን አድማጮች እንደምን አመሻችሁ። ለዛሬ ከያዝናቸው ዜናዎች መካከል የአማራ ክልል አካባቢ ታጣቂዎች ከያዟቸው ሁለት ዋና ዋና ከተሞች በኢትዮጵያ መከላከያ ሰራዊት ተገፍተው እንደወጡ ነዋሪዎች ዛሬ መናገራቸው፣ በደቡብ ሶማሊያ ዛሬ ማለዳ በተቀበረ ፈንጂ ስድስት ሰዎች መገደላቸው፣ በኬንያ የተቃዋሚ ፓርቲዎች ለድርድርና ምክክር መቀመጣቸው የሚሉት ይገኙበታል። አሁን ወደ ዝርዝሩ እናልፋለን። የአማራ ክልል አካባቢ ታጣቂዎች ከያዟቸው ሁለት ዋና ዋና ከተሞች በኢትዮጵያ የመከላከያ ሰራዊት ተገፍተው እንደወጡ ነዋሪዎች ዛሬ ረቡዕ አስታወቁ። በክልሉ በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ባለፈው ሳምንት የተኩስ ልውውጥ ከተቀሰቀሰ ወዲህ የጦር ሰራዊቱ ታጣቂዎችን ከከተሞቹ ገፍቶ ሲያስወጣ ይህ የመጀመሪያው ነው። የኢትዮጵያ አየር መንገድ በበኩሉ ግጭቱ ወደ ተካሄደባቸው የክልሉ ዋና መዲና ባህር ዳርና ጎንደር ከተሞች የተቋረጠውን በረራ ነገ ሐሙስ እንደሚቀጥል አስታውቋል። የአስቸኳይ ጊዜ ጠቅላይ መምሪያ እዝ ዛሬ ከሰዓት በኋላ ባወጣው መግለጫ ባህር ዳር፣ ደብረ ማርቆስ፣ ደብረ ብርሃን፣ ላሊበላ፣ ጎንደርና ሸዋሮቢት ከተሞች ከዘራፊው መንጋ ስጋት ነፃ ሆነዋል ብሏል። በሌላ በኩል በአማራ ክልል ማዕከላዊ ጎንደር ዞን ዳባት ወረዳ ሽመላኮ በተሰኘ መጠለያ ጣቢያ የሚገኙ የትግራይ ክልል ተፈናቃዮች በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በተደረገው የተኩስ ልውውጥ ጣቢያው ላይ ጉዳት በመድረሱ ዳግም እንደተፈናቀሉ ገለጹ። ቤተሰቦቻቸው የጠፉባቸው ተፈናቃዮች ለአሜሪካ ድምፅ እንደተናገሩት ከሁለት ቀናት በፊት በአካባቢው በተደረገ የተኩስ ልውውጥ ተተኳሽ በጣቢያው ውስጥ እንደወደቀና መጠለያውን ትተው በአቅራቢያቸው ወደሚገኝ ጫካ እንደገቡ ገልጸዋል። በተያያዘ ዜና የግጭት መባባስን ተከትሎ የአስቸኳይ ጊዜ አዋጅ በታወጀበት በአማራ ክልል የሰብአዊ እርዳታ ተደራሽነት እንዲቀጥል ይደረግ ዘንድ ህጻናት አድን ድርጅት ዛሬ ረቡዕ ተማጽኖ አቀረበ። በኢትዮጵያ የህጻናት አድን ድርጅት ስራ አስኪያጅ ዜቪየር ዡቤር፣ አማራ ክልል በአሳሳቢ ሁኔታ የተባባሰው ግጭት ህጻናትን ጨምሮ ቤተሰቦችን ለአደጋ እያጋለጠ እንደሆነ ተናግረዋል። የቅርብ ጊዜው የሰሜን ኢትዮጵያ ጦርነት ቁስል ሳይደርቅ የህጻናት ህይወት ለአደጋ እየተጋለጠ ነው። እኛ እንደ ሰብአዊ እርዳታ ድርጅት ተዋጊ ወገኖች ለሲቪሎች ደህንነት ቅድሚያ እንዲሰጡ ጥሪ እናቀርባለን። በቀደመው ግጭት የተፈናቀሉትን 580 ሺህ ሰዎች ጨምሮ ችግር ላይ ላሉት በሙሉ ሰብአዊ ረዴት ማቅረብ እንዲቻል እንማጸናለን ብለዋል። ህጻናትን ከውከት፣ ከመፈናቀል፣ ከረሃብ፣ ከሰቆቃ መጠበቅ ይኖርብናል፣ ያሉት የድርጅቱ ስራ አስኪያጅ ለአደጋ የተጋለጡ ቤተሰቦች ጥበቃ ሊያገኙና መሰረታዊ ሰብአዊ እርዳታ ሊቀርብላቸው እንደሚገባ አሳስበዋል። አድማጮች፣ የነዚህን ዝርዝር ዘገባዎች ከዜና በኋላ በሚኖረው የመጽሔት ክፍለ ጊዜ በስፋት እናቀርባለን። ደቡባዊ ሶማሊያ ውስጥ ዛሬ ማለዳ ላይ መንገድ ዳር በተቀበረ ፈንጂ ፍንዳታ አንዲት መለስተኛ አውቶቡስ ተሳፍረው የነበሩ ስድስት ሰዎች ሲገደሉ ሌሎች አስራ ሁለት ሰዎች የመቁሰል አደጋ እንደደረሰባቸው የአካባቢው አስተዳዳሪ አስታወቁ። ሃሩን ማዕሩፍ ያጠናቀረውን የዚህን ዝርዝር ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። የታችኛው ሸበሌ ግዛት አገረ ገዢ ሞሐመድ ኢብራሂም ባሬ ለአሜሪካ ድምፅ የሶማለኛ አገልግሎት ሲናገሩ መለስተኛ አውቶቡሷ ማርካና ቀርዮሌ በተባሉ ከተሞች መካከል በመጓዝ ላይ ነበረች። ሴቶችና ሕጻናትን ጨምሮ የጥቃቱ ሰለባዎች በሙሉ ሰላማዊ ዜጎች መሆናቸውን ባሬ አስረድተዋል። እስካሁን ለጥቃቱ ኃላፊነት የወሰደ ወገን ባይኖርም ባለሥልጣኑ ግን አልሻባብን ተጠያቂ አድርገዋል። አልሻባብ በሶማሊያ መንግስትና ከዚያ በሚገኘው የአፍሪቃ ህብረት ኃይሎች ላይ ተደጋጋሚ ጥቃቶችን ሲፈጽም መቆየቱ ሲታወቅ፣ መንገድ ዳር የተጠመዱ ፈንጂዎች በአንጻሩ ከዋነኞቹ የአልሻባብ አውዳሚ የጦር መሳሪያዎች ውስጥ ናቸው። በሶማሊያ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛ ምክትል ኪኪ ጌብሆ በያዝነው የአውሮፓውያኑ 2023 መጀመሪያ ላይ ለመንግስታቱ ድርጅት የጸጥታው ምክር ቤት በሰጡት አስተያየት አልሻባብ አሁንም በሶማሊያ ሰላምና ደህንነት ላይ ከፍተኛ ስጋት እንደ ደቀደ ቀጥሏል ብለዋል። ተወካይዋ በሶማሊያ ጉዳይ ላይ ባተኮረው ገለጣቸው እንደ አውሮፓውያን አቆጣጠር በ2022 ዓ ም በሰላማዊ ዜጎች ላይ በደረሰ ጉዳት ከዚያ አምስት ዓመታት በፊት በ2017 ዓመተ ምህረት ከደረሰው በእጅጉ ጨምሯል ብለዋል። የመንግስታቱ ድርጅት ዘገባ እንዳመለከተው እንደ አውሮፓውያን የዘመን አቆጣጠር ከጥር 2020 እስከ ታህሳስ 31 2021 ዓመተ ምህረት ባለው ጊዜ ውስጥ ለ309 ሰዎች መገደልና ለ556 ሰዎች መቁሰል በድምሩም 865 ሰላማዊ ዜጎች መጎዳት ምክንያት የሆኑ 109 የአልሻባብ ጓዳ ሰራሽ የፈንጂ ጥቃቶች ተፈጽመዋል። ዘገባው በተጨማሪም እነኚህ ጓዳ ሰራሽ ፈንጂዎች በቆመ ተሽከርካሪ ላይ አሊያም በአጥፍቶ ጠፊ በሚሽከረከሩ መኪኖች ላይ የሚጠመዱና እንዲሁም አጥፍቶ ጠፊ እንደ ዝናር የሚታጠቃቸውን ፈንጂዎች እንደሚያጠቃልሉ አመልክቷል። እየተባባሰ የመጣውን ጦርነት ሸሽተው አገር ጥለው የሚሰደዱት ሰዎች ቁጥር እየጨመረ በሚገኝባት ሱዳን እና በአጎራባች ሀገራት የጤና ሁኔታ እያሽቆለቀለ መሆኑን የተባበሩት መንግስታት ድርጅት ተቋማት አስጠነቀቁ። ጦርነቱ ከመቀስቀሱ በፊት አራት ነጥብ አምስት ሚሊየን ሱዳናውያን ከመኖሪያቸው የተፈናቀሉ ሲሆን ከሶስት ነጥብ ሰባት ሚሊየን በላይ የሚሆኑት እዚያው ሱዳን ውስጥ፣ ሌሎች ስምንት መቶ ሺህ ደግሞ ወደ ቻድ፣ ደቡብ ሱዳን፣ ግብፅና ኢትዮጵያ ተሰደዋል። ተቀናቃኞቹ ጄኔራሎች ወደ ጦርነት ከገቡ ወዲህ ከአራት ሚሊየን የሚበልጡ ተጨማሪ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታውቋል። የተባበሩት መንግስታት የስደተኞች ኮሚሽን አባላት በሚገኙበት በሱዳን ያለው ችግር አሁን በእጃችን ባለው አቅም ሊሰጥ ከሚችለው እርዳታ በእጅጉ የገዘፈ ነው ሲሉ የዩኤንኤችሲአር ቃል አቀባይ ዊሊያም ስፔንድለር ተናግረዋል። ቃል አቀባዩ በዋይት ናይል ክፍለ ግዛት ያለው የመድኃኒት የሕሙማንና ቁስለኞች እንክብካቤ የሰው ኃይል እጥረት መኖሩን አመልክተዋል። አያይዘውም ግጭቱ ከተጀመረ ወዲህ ከ144,000 በላይ ከካርቱም የተፈናቀሉ አዲስ ስደተኞች የመጡበት አስሩንም የፍልሰተኞች ካምፖች የጤናና የተመጣጠነ ምግብ አገልግሎትን በእጅጉ እንዳስተጓጎለ ገልጸዋል። ብዙ ቤተሰቦችን በሚያሳዝን ሁኔታ እጅግ ካለ በቂ ምግብና መድኃኒት ለሳምንታት ተጉዘው በጎረቤት አገራት ድንበር መግቢያዎችና መተላለፊያ ማዕከላት ተዳክመው እየደረሱ ነው ሲሉ ቃል አቀባዩ አክለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኬንያ መንግስትና ተቃዋሚዎች ዛሬ ረቡዕ አዲስ ንግግር ጀምረዋል። በከረረ የፖለቲካ ሽኩቻ ውስጥ የቆዩ ሁለቱ ወገኖች ንግግር ናይሮቢ ላይ የጀመሩት በኑሮ ውድነቱና የምርጫ አፈጻጸም ማሻሻያ እንዲደረግ በመጠየቅ በተከታታይ ሲካሄድ የቆየውን ሁከት የቀላቀለ ተቃውሞ ተከትሎ ነው። ይሁን እንጂ ሁለቱም ወገኖች ቀውሱን ለመፍታት ምንም አይነት የስልጣን ክፍፍል እንደማይኖር አጥብቀው ተናግረዋል። አንጋፋው ተቃዋሚ መሪ ራይላ ኦዲንጋ ከመጋቢት ወር ጀምሮ በፕሬዚደንት ዊሊያም ሩቶ መንግስት ላይ ለአስር ቀናት የሚቆይ ሰላማዊ የተቃውሞ ሰልፎችን ማደራጀታቸው ሲታወስ፣ በተወሰኑት ላይ በተቃዋሚዎች በፖሊሶች መካከል በተፈጠረ ፍጥጫ የሰው ሕይወት ጠፍቷል። መንግስታዊ መረጃዎች በግጭቱ ቢያንስ ሀያ ሰዎች ተገድለዋል ሲሉ፣ የመብት ተሟጋቾች በበኩላቸው የሞቱት ሰዎች ቁጥር ከዚያ እንደሚበልጥ ተናግረዋል። በክፍለ አህጉሩ ከሁሉም የተረጋጋ ዲሞክራሲ ባላት በኬንያ የተነሳው ሁከት በአገር ውስጥም ሆነ በውጭ ድንጋጤን ሲፈጥር፣ ፍጥጫውን የሚያቆም ሽምግልና እንዲደረግ ጥሪ አቅርበዋል። የኦዲንጋ ልኡካን ቡድን መሪ ካሎንዛ ሙሶኮ እዚህ የተሰበሰብንባቸው ጉዳዮች ውይይት፣ ሰላም፣ መረጋጋትና ብልጽግና የፓርቲ ጉዳዮች አይደሉም። እነዚህ የኬንያ ጉዳዮች ናቸው በማለት ተናግረዋል። አክለውም ድርድሩ ከሩቶ የኬንያ ኩዋንዛ ጥምረት ጋር ምንም አይነት የስልጣን ክፍፍል አናደርግም ወይም አንዳች የግል ጥቅም ከህዝብ ጥቅም አናስቀድምም ብለዋል። የሩቶ ፓርቲ ተወካይ በበኩላቸው ፓርቲያቸው የኬንያውያንን ጥቅም እንደሚያስቀድም አመልክተው ውይይቱ ፍሬያማ እንደሚሆን ያላቸውን ተስፋ ገልጸዋል። ባለፈው ሳምንት በማዕከላዊ ሜዲትሬኒያን ባህር በደረሰ የጀልባ መገልበጥ አደጋ 41 ፍልሰተኞች ሰጥመው እንደሞቱ የአንሳ ዜና አገልግሎት ዛሬ ረቡዕ ዘግበዋል። ዜና አገልግሎቱ በሕይወት ተርፈው ላምፔዱሳ ደሴት የደረሱ አራት ሰዎችን ጠቅሶ እንደዘገበው በሰጠመችው መርከብ ላይ ሶስት ሕጻናትን ጨምሮ 45 ሰዎች በጀልባ ላይ ተሳፍረው እንደነበር ለነፍስ አድን ሰራተኞች ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅተዋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናው አመሰግናለሁ። በ1925 በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የነሐሴ 3 ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውን ያመሻሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመቶ የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ረስ ዘገባ እንሻገር። በአማራ ክልል ከባህር ዳር፣ ጎንደርና ሸዋረቢት ከተሞች ለአሜሪካ ድምፅ አስተየታቸውን የሰጡ ነዋሪዎች በዛሬው ውሎ የተኩስ ድምፅ እንደማይሰማና በከተሞቹ የመከላከያ ሰራዊት አባላት እየተንቀሳቀሱ እንደሚገኙ ተናግረዋል። በትናንትናው ዕለት በግድያ ሕይወታቸው እንዳለፈ የገለጿቸውና በአብዛኛው ሰላማዊ ናቸው ያሏቸው ሰዎች የቀብር ስነ ስርዓትም እየተፈጸመ እንደሆነ ተናግረዋል። ከተለያዩ ግልጋሎቶች መቋረጥ ጋር ተያይዘው ማህበረሰቡ እየተቸገረ እንደሚገኝም አስተያየት ሰጪዎቹ አክለው ገልጸዋል። ይህ በእንዲህ ያለ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ ነጻ ሆነዋል ባላቸው ከተሞች ከነገ ጀምሮ የአውሮፕላን በረራና ሌሎች አገልግሎቶችም እንደሚጀመሩ ጠቁሟል። ኢትዮጵያ የአየር መንገድ በበኩሉ ወደ ባህር ዳርና ጎንደር ከተሞች በነገ ሁለት በረራ እንደሚጀመር አስታውቋል። ኬኔዲ አባተ ዝርዝሩ ይነግርናል። ስማቸው እንዳይጠቀስ የጠየቁና ለአሜሪካ ድምፅ አስተያየታቸውን የሰጡ የባህር ዳር ከተማ ነዋሪ የኢትዮጵያ መከላከያ ሰራዊት ወታደሮች ከተማው ውስጥ እየተንቀሳቀሱ እንደሚገኙ ገልጸውልናል። ዛሬ ምንም አይነት የተኩስ ድምፅ በከተማው እንዳልተሰማም ተናግረዋል። ከቀኑ 10 ሰዓት ከ30 አካባቢ ያናገርናቸው አስተያየት ሰጪው በትናንትናው ዕለት በከተማዋ የተለያዩ አካባቢዎች በተለይም በዘንዘልማና ቀበሌ 14 አካባቢ በርካታ ሰዎች ህይወታቸውን ማጣታቸውን ገልጸው ዛሬ የቀብር ስነ ስነስርአት መከናወኑን ጠቁመዋል። ዛሬ ከግባሽ ሌሊት በኋላ መከላከያ ተቆጣጥሮታል። ተኩስም የለም። መከላከያው ተቆጣጥሮታል። አሁን ከትናንት ሌሊት ጀምሮ ማለት ነው። አዎ ከትናንት ሌሊት ጀምሮ አሁን አንጻራዊ ሰላም አለ። መከላከያ እየተንቀሳቀሰ ያለ ሰውም ያው እደሰቦም ሳይሆን ዛሬ መንቀሳቀስ ላም ጀምሯል። ግን ያው የአገልግሎት መስጫ ተቋማት ምግዳቸው መሰረፈ እንግዲህ ቁስለኛ የተነሳ ወደ ሐኪም ቤት የለተ የቦቱት የተቀበሩ ነው። በዚህ በዘዚህ አካባቢ በጣም ብዙ ሰው ሞቶ ስለወተ እሱ እየተነሱ እየተቀበሩ ነው። እያነሳችሁ እየቀበራችሁ ነው ወይስ ሟቾችንም ወደ ሆስፒታል ተወስዳላችሁ? አይ ወደ ሆስፒታል የሄዱ የተወሰዱ ሰዎች ናቸው እንጂ በቤተሰብ አማካኝነት በዛው እየተቀበረ ነው። ግዛት ያለው ሰው ደግሞ ከዚህ ከበኮድ የሚወረወረው የነበረ ወርዋሪ መሳሪያ እሱ ነው። ከፍተኛ ጉዳት ያደረሰ በኖሪያ ቤት ላይ እየወደቀ ህጣራት ሳት ወዛቶች ብሏል። የሞቱ ሰዎች ሰላማዊ ሰዎች ናቸው ወይስ እንደው በግጭት ውስጥ የነበሩ ናቸው? ያ ሰላማዊ ሰው ነው ቁጥሩ ነው ሚላችልበዚ ከዚህ የበለጠ ደግሞ አስራ አራት በጣም በከፍተኛ ሁኔታ ነው ያለቀ፣ በጣም በከፍተኛ ሁኔታ

እንደ እርስዎ ባለውት መረጃ ምን አይነት ሰዎች ናቸው በአብዛኛው የሞቱት? በትጥቅ ግጭት ውስጥ እየተሳተፉ ያሉ ናቸው ወይስ ሰላማዊ ሰዎች ናቸው? ስግራን በአብዛኛ ሞት እኮ እንደዚህ ምሮት አለመሳሪያ ምናምን እንትን ምሮት አሉ ወጣቡ የሚታወቀው ሰው አለ ሞት በብዛት አሁን ይሄ የሚታወቀው ሰው ሳይሆን ይሄ እንትኑ ጄኖ ምናምን ብሎ አጋጣሚ መንገድ ምናምን ለመዝጋትም ምን ለማለት የሚሄዱ አካባቢ በሌላ በኩል ጎንደር ከተማም ዛሬ የተኩስ ድምፆች ሳይሰሙባት መዋሏን እና የመከላከያ ሰራዊት አባላት በከተማዋ እየተንቀሳቀሱ መሆናቸውን ነዋሪዎቿ ነግረውናል። ጎንደር ዛሬ ከትናንት ማታ ማለት ይቻላል ማታ ጀምሮ ተኩሱ ቆሟል። መከላከያ ከተማው ያሉትን መንገዶች ማጽዳት ስራ እየሰራ ነው። ያለ ያው መንገዶች በድንጋይም በእንጨትም ተዘጋግተው ነበር። ከዚያ ባሻገር ሌሎች እንቅስቃሴዎቹ ገና ናቸው። የተጀመረ እንቅስቃሴም ሆነ የሰው እንቅስቃሴ ምን የለም። ቤት ተዘግተን የሰነበት ዛሬ ሳምንታችን ነው። የሚቀጥለው ምን እንደሚሆን እንግዲህ እየጠበቅን ነው ያለ ነው። ይሄ ነው ያለው ሁኔታ። በትክክል ስለደረሱት ይሄ ነው ብሎ ማለት አይቻልም። ግን ያው ሰው አንድ ሳምንት ከገበያ ከሌሎችም አገልግሎቶች ተገልሎ መቆየቱ ብዙ ሰው ሳያስበው ነው። ማንም ሰው አላሰበውም። ሁሉም ሰው ሮብለት ማታ ድረስ ጤናማ የሆነ የተለመደ ሥራውን እየሰራ ሁሉም ነው የዋለ። ከዚያ በኋላ ከዚያ ምሽት ጀምሮ የሚቀጥለው ሐሙስ ጀምሮ ያው መውጣትም መግባትም የማይቻልበት እና የጥይት እና ከፍተኛ ክሳሪያ ሲስተናገድ የሰነበተበት ነው እና ወደ ሕክምና ለመሄድም ትራንስፖርት የለህም እና በዚህ እንግዲህ ጉዳቱ ቀላል አይሆንም። ሌላ በስልክ ያነጋገርናቸው የጎንደር ከተማ ነዋሪ ደግሞ አሁን ያለው ሁኔታ መከላከያ ወደ ከተማ እየገባ ነው። ወደ ከተማው በሰልፍ እየገባ ነው። ዛሬ ከትናንትና ተሮልታት ጀምሮ አዳሪያን ያልተው የለም። ከተማው ላይ ምንም እንቅስቃሴ የለም። ከመከላከያ ውስጥ ሰው አሁን ላይ ከቤት አይወጣ እስካሁን ባለህ መረጃ በሰላማዊ ሰዎች ላይ የደረሰው ጉዳት እሳ እንዲያው ምን ይመስላል? ሰላማዊ ሰዎች ላይ የደረሰው ጉዳት በጣም ብዙ ተጎድተዋል። ወርተዋል በዛ ላይ ጋቢ የሆነ ሕክምና አገኙ እንዲያው ሕክምና ምናምን ለማግኘት ምንድን ነው አስቸጋሪ ሆኖ የነበረው፣ ከመብዛቱ አንጻር ሰው ጉዳቱ ከመብዛቱ አንጻር አንስቶ የሚወስድ ሰውም አታገኝም። አንስቶ ወስዶ ለማሳከም ማን ያነሳል አስከሬ ወደ ጤና ጣቢያ ኦር ወደ ሆስፒታል ለማድረስ ማህበረሰቡ ችግር ተጋጋጠኛል። ምናልባት የሞቱ ሰዎች ከመንገድ ላይ ተነስተው እንዲቀበሩ ተደርጓል። ትናንትና አልፎ አልፎ ተቀብረዋል። ሞቱ ብዛት አንጻር ያልተቀበሩ ሰዎችም አሉ። በሰሜን ሸዋ ዞን ሸዋሮቢት ከተማም ዛሬ የተኩስ ድምፅ እንዳልነበረ የገለጹ አንድ የከተማዋ ነዋሪ የተገደሉ ሰላማዊ ሰዎች ዛሬ መቀበራቸውን ተናግረዋል ትናንትና ስድስት ሰዓት ተኩል እነሱ ገቡ፣ መከላከያ ገባ። ዛሬ ያው በብዛት ደና ነው የሞተ ሰው እየተለቀመ ስለሆነ የቆሰለም ነበረ። ሞት በትንሹ ወደ አስራ ሦስት አለ። ንጽዋን የሞተ ቅድም ሚካኤል ቤተ ክርስቲያን ይባለው ወደ አስር ሰው ተቀበረ፣ ማርያም ሁለት ሰው፣ የሙስሊም መቃብር እንደዚህ አንድ ሰው። እነህ አሁን የተቀበሩት ነው ዛሬ የሻሬ ነዋሪ ናቸው። እነህ አስራ ሦስት ሰዎች የሞቱት እኔ ያረጋገጥኩት ነው። ከዛም በላይ ሊሆን ይችላል፣ እየገጠሩ ያሉ አልታወቀም። በዚሁ ከተማ የሚኖሩ ሌላ አስተያየት ሰጭ ደግሞ ትናንትና መከላከያ ሲገባ ስምንት ሰው ሞቷል። ከተማው ነዋሪ ምንም ምንም አልታጠቁም። ስምንት ሰው ኧረ ይበልጣል። ዝም ብሎ በአነስተኛ አድርገው ነው ዛሬ የሚተነሱ ስላሉ ነው የተቀበሩት። ስምንት ቢሆን ነው ምንም የማያቀ ስንት ይሞታል ስንት የተን ሰራተኛ ነው የሞተው نزي ما لقيت يا دا أنا وراك شون مشافطنو تمعن ከሶስቱም ከተሞች ያነጋገርናቸው አስተያየት ሰጪዎች ከትራንስፖርት አለመኖር፣ ከመንግስት የሕክምና ተቋማት ውጭ ያሉት በአብዛኛው ዝግ በመሆናቸው መንቀሳቀስም አስፈሪ ስለነበረ ተጎጂዎችን ወደ ሆስፒታል ማድረስ አዳጋች እንደነበረ ተናግረዋል። ከሸዋሮቢት ሆስፒታል ባልደረባ ያገኘነው መረጃም ይህንኑ የሚያጠናክር ነው። በኮንፍሊክቱ ምክንያት ትራንስፖርትም አምቡላንስ አገልግሎትም ስለሌለ አሁን ወደ ተቋማችን የሚመጣ እንዲህ ነው እንዲህ ነው የሚባል በኮሚኒቲ ውስጥ ከምንሰማው ውጭ ወደ ተቋም መምጣት አልቻሉም። እና ይህ ያህል ኮንክሪት የሆነ እንትን ዳታ ለመስጠት እንቸገራለን፣ አሁን ባልኩት ምክንያት ማለት ነው። ሆስፒታሉ ግን እየሰራ ነው አይደል? ፈንክሽናል ነው ለማለት በጣም ያስቸግራል። ለምን ብዙ ስታፎቹ ሆስፒታሉ የሚገኘው ከከተማ ቢያንስ ሰባት ኪሎ ሜትር ወጣ ብሎ ነው እና እዛ በሰርቪስ ነበር የሚጓጓዙት። እዛው አቅራቢ ያልሆኑ ያሉ ባለሙያዎች ካልሆኑ በስተቀር ሁሉ ስታፍ ከባህር ዳርና ከጎንደር ሪፈራል ሆስፒታሎች ዛሬ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ያነጋገርናቸው ነዋሪዎች ግን የምግብና መድኃኒት አቅርቦቶችን ማግኘት እንዳልተቻለ ተናግረዋል። በሌላ በኩል የአማራ ክልል ግጭት በሰሜን ኢትዮጵያ ለሁለት ዓመታት የዘለቀው ጦርነት በሰላም ስምምነት ካበቃበት ጥቅምት ወር ወዲህ የተከሰተ ከፍተኛ የጸጥታ ችግር እንደሆነ ተገልጿል። በግጭቱ የሀገሪቱን የመከላከያ ሰራዊት በትጥቅ የተገዳደሩት የፋኖ ታጣቂዎች ላሊበላንና የጎንደር ከተማን በከፊል ይዘው መቆየታቸውን የዛሬው የሮይተርስ ዘገባ ትቷል። የሙሉ ጊዜ ተዋጊ ያልሆነው የፋኖ ታጣቂ በችግር ጊዜ በጎ ፈቃደኛ ተዋጊ፣ በሰላም ጊዜ ደግሞ ሰላማዊ ህይወትን የሚመሩ የአማራ ክልል ነዋሪዎች ላይ የተመሰረተ ነው። በሰሜን ኢትዮጵያው ጦርነት ወቅት የኢትዮጵያ መከላከያ ሰራዊት አጋር ነበር። ሆኖም የፌዴራል መንግስት የክልሉን ልዩ ኃይል ወደ ጸጥታ ተቋማት ለማዋሃድ በዘረጋው ፕሮግራም አፈጻጸም የአማራን የመከላከል አቅም ለማዳከም ቀደም እየሞከረ ነው በሚል ውንጀላ ምክንያት ግንኙነታቸው ሻክሮ ወደ ግጭት አምርቷል የኢትዮጵያ መንግስት ግን ውንጀላውን አይቀበልም የትጥቅ ግጭቱ እያደር መባባሱን ተከትሎ የኢትዮጵያ መንግስት ባለፈው ሳምንት አርብ በአማራ ክልል እስከ ስድስት ወራት ሊቆይ የሚችል የአስቸኳይ ጊዜ አዋጅ አውጇል የመንግስት ቃል አቀባይም ሆነ መከላከያ ሰራዊቱ ስለ ሁኔታው ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም ሮይተርስ ያነጋገረው አንድ የጎንደር ነዋሪ የሆነ የፋኖ ታጣቂ በአድማ በታኝ ፖሊሶችና ለመንግስት ታማኝ በሆኑ የጸረ ሽምቅ ታጣቂዎች የተደገፈው የኢትዮጵያ መከላከያ ሰራዊት ትናንት ማክሰኞ የፋኖ ተዋጊዎችን ከከተማው ገፍቶ እንዳስወጣቸው ገልጿል። ለደህንነቱ ሲል ስሙን እንዳይጠቀስ የጠየቀው ይኸው የፋኖ ታጣቂ ከፍተኛ ውጊያ ነበረ፣ መከላከያ ሰራዊቱ ታንክን ተጠቅሟል፣ የእኛ ተዋጊዎች ደግሞ ክላሽንኮቭ ብቻ ነው የነበራቸው ሲል በትጥቅ የተወሰደባቸውን የኃይል ብልጫ አስረድቷል። አንድ የጎንደር ከተማ ባለስልጣን የፋኖ ታጣቂዎች ከተማይቱን ሙሉ ለሙሉ ተቆጣጥረው እንደነበር ሲገልጹ፣ ሌላው የጎንደር ነዋሪ በበኩሉ ትናንት ማክሰኞ ከቀትር በኋላ መከላከያ ሰራዊት ወደ መሀል ከተማዋ ሲገባ ማየቱን ተናግሯል። ሁለት የላሊበላ ነዋሪዎች ደግሞ ለሮይተርስ እንደገለጹት የኢትዮጵያ መከላከያ ሰራዊት ወደ ከተማዋ የገባው ዛሬ ረቡ ጠዋት ነው። ትናንት ከከተማዋ ወጣ ባሉ አካባቢዎች ከፍተኛ ውጊያ ተካሂዶ እንደነበር ነዋሪዎቹ አውስተዋል። ሁለት የባህር ዳር ነዋሪዎች ደግሞ ከቀናት ውጊያ በኋላ ዛሬ ረቡ ከተማ ማየቱ እንደተረጋጋች ገልጸዋል። በአማራ ክልል በተካሄደው የፋኖ ታጣቂና የመከላከያ ሰራዊቱ ውጊያ በሰው ላይ ስለደረሰው ጉዳት እስካሁን ከክልሉ የወጣ ሁነኛ መረጃ አልታየም። የላሊበላ ነዋሪዎች ግን ከተዋጊዎች አባላት በደርዘን የሚቆጠሩ እንደተገደሉ ትናንት ማክሰኞ ለሮይተርስ ገልጸዋል። ይህ በእንዲህ እንዳለ የአስቸኳይ ጊዜ ጠቅላይ መምሪያ እዝ ዛሬ ከሰዓት በኋላ ባወጣው መግለጫ ባህር ዳር፣ ደብረ ማርቆስ፣ ደብረ ብርሃን፣ ላሊበላ፣ ጎንደርና ሸዋሮቢት ከተሞች ዘራፊ መንጋ ብሎ ቸው አካላት ስጋት ነጻ ሆነዋል ብሏል። የእዙ የመጀመሪያ ምዕራፍ እቅድ እነዚህን ስድስት ከተሞች ወደ ሰላማዊ ሁኔታ መመለስ ነበር ያለው መግለጫው እነዚህ አካባቢዎች የተመረጡት ብዙ ህዝብ የሚኖርባቸው ከፍተኛ የንግድና የቱሪስት እንቅስቃሴ ያለባቸው እንዲሁም የፖለቲካና የኢንዱስትሪ ማዕከላት በመሆናቸው ነው ሲል ምክንያቱን ጠቅሷል። አክሎም በቀጣይም የመጨረሻውን የማጽዳትና የመልቀም ተግባር በማከናወን ከተሞቹ በአጭር ጊዜ ወደ ተሟላ ሰላማዊ እንቅስቃሴ እንዲመለሱ ይደረጋል ሲል ገልጿል። በአስቸኳይ ጊዜ አዋጁ በተሰጠው ስልጣን መሰረት የጠቅላይ መምሪያ እዙ እስካሁን 14 ተጠርጣሪዎችን በአዲስ አበባ ከተማ በቁጥጥር ስር እንዳዋለም ጠቁሟል። የአስቸኳይ ጊዜ ጠቅላይ መምሪያ እዙ ከሐሙስ ነሐሴ 4 ጀምሮ ነጻ ወጥተዋል በተባሉ ከተሞች መደበኛ የአውሮፕላን በረራ እንደሚጀመር፣ ከባጃጅና ከሞተር ሳይክል በስተቀር ሁሉም አይነት የከተማ የትራንስፖርት አገልግሎቶች ስራ እንደሚጀምሩ፣ የመንግስት አገልግሎት ሰጪ ተቋማትም አገልግሎት እንደሚጀምሩ በመግለጫው አመልክቷል። በተያያዘ በትናንትና ሁለት ባወጣው መግለጫ ወደ ደሴ ወይም ኮምቦልቻ፣ ጎንደር፣ ላሊበላ ና ባህር ዳር የሚደረጉ በረራዎች ተሰርዘዋል ብሎ የነበረው የኢትዮጵያ አየር መንገድ ዛሬ ደግሞ ወደ ባህር ዳርና ጎንደር ከተሞች በጊዜያዊነት ተቋርጦ የነበረው መደበኛ በረራ ነገ እንደሚጀምር አስታውቋል። በክልሉ ወደሚገኙ ሌሎች መዳረሻዎቹ የሚያደርገውን በረራ መቼ እንደሚጀምር ግን አልጠቀሰም። ከአየር መንገዱ የኮሚኒኬሽን ኃላፊ በስልክ ተጨማሪ ማብራሪያ ጠይቀን የነበረ ቢሆንም በተቋሙ የማህበራዊ ትስስር ገጽ ላይ ከተገለጸ ውጭ ምንም አስተያየት እንደማይሰጡን ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በመከታተል ላይ ያላችሁት ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ስቱዲዮ በቀጥታ የሚተላለፈውን የዕረቡ ምሽት ስርጭታችንን ነው። ቀደም ብለው ኬኔዲ ያሰማን የዕለቱን አብይር ዘገባ ነበረ። የትንታኔው ጊዜ ይቀጥላል። ቀጣዩም ዘገባ በአማራ ክልል ውስጥ ያቆየናል። በአማራ ክልል ማዕከላዊ ጎንደር ዞን ዳባት ወረዳ ሽመላኮ በተሰኘ መጠለያ ጣቢያ የሚገኙ የትግራይ ክልል ተፈናቃዮች በመከላከያ ሰራዊቱና በፋኖ ታጣቂዎች መካከል በተደረገው የተኩስ ልውውጥ ጣቢያው ላይ ጉዳት በመድረሱ ዳግም እንደተፈናቀሉ ገልጸዋል። ቤተሰቦቻቸው የጠፉባቸው ተፈናቃዮች ለአሜሪካ ድምፅ እንደተናገሩት ከሁለት ቀናት በፊት በአካባቢው በተደረገ የተኩስ ልውጥ ተተኳሾች በጣቢያው ውስጥ እንደወደቁና መጠለያውን ትተው ጫካም እንደገቡ ገልጸዋል። ከአካባቢው ባለሥልጣናትና ከዓለም አቀፉ የፍልሰት ድርጅት አይ ኦ ኤም ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች። መነሻውን በትግራይ ክልል ካደረገው የሰሜን ኢትዮጵያው ጦርነት ጋር በተያያዘ ከሁለት ዓመት በፊት ቀያቸውን ትተው በአማራ ክልል ማዕከላዊ ጎንደር ዞን ዳባት ወረዳ ወደሚገኘው ሽመላኮ መጠለያ ጣቢያ የገቡ ተፈናቃዮች በክልሉ ከተቀሰቀሰው ግጭት ጋር በተያያዘ ለሁለተኛ ጊዜ መፈናቀላቸውን ተናገሩ። ከተፈናቃዮቹ አንዱ በእውቀት ቢራራ፣ ከሁለት ቀን በፊት በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በአካባቢው በተካሄደው የተኩስ ልውውጥ በመጠለያ ጣቢያ ውስጥ ተተኳሽ በመውደቁ ባለቤቱ የሁለት ዓመት ልጁን እንደያዘች በማዕከሉ እንደጠፋችበት ይናገራል። እስካሁን ድረስ ዛ ባይዲ ካምፕ ውስጥ ነው ሊረዳን የቆየ ነው። አሁንም ለስድስት ለሰባት ወር አካባቢ እርዳታ ቁመ ቆይቶ ነበር እንጂ ጦርነቱ እንደዝመት የነሳ እንደራሱ ነው። ግን በዚህ አጋጣሚ አሁን

በመጠለያ ጣቢያው ከትግራይ ክልል የተለያዩ አካባቢዎች የመጡ ከሁለት ሺህ በላይ ተፈናቃዮች እንደነበሩና አሁን ግን አካል ጉዳተኞችን ጨምሮ ቁጥሩ እጅግ አነስተኛ ተፈናቃይ እንደቀረ ያነጋገር ናቸው ተፈናቃዮች ገልጸዋል። በመጠለያ ጣቢያው በልዩ ልዩ ጉዳዮች የተፈናቃዮች አስተባባሪ እንደሆነ የሚናገረው ሙሉ ጌታ አስማማው በመጠለያ ጣቢያው አንድ ተተኳሽ በመውደቁ ምክንያት ብዙ ተፈናቃዮች ወደ ጫካ እንደገቡና ና በዛሬው እለት የጠፉ ሰዎችን የማፈላለግ ስራ እየሰራ እንደሚገኝ ተናግሯል። መጀመሪያ አመጣጣችንም ያው በሁለት ሺ አስራ ሶስት ትግራይ ስለነበር ነው ያው መጠለያ ካምብ ላይ ነው የነበር ነው ተኩሱ እርግጥ ወደ ካምብ ነው የተኮሰው ያው ፋሚላ በዛ ስለነበሩ ልክ ያ ነገር ሲከሰትም እኛ ህይወቴና ውጭ ያው ወደ ጫካ ነው። ያው ልጆቻችንም እየተው ነ የተማለ የያዘማለ ያው እና ያው ኬንዳም ተመትቷል። በአካባቢያችን አንድ ልጅ እየቆሰላለ ያው ይህን ስናይ እንዳለ ሴት ባንድ እንዳለ ጫካ ነው የገባው። እና ሰች ያው የታችን ምናምን ተመትቷል፣ ኬንዳው ተቀዷል። እና ሰው በፍርሃት ላይ ነው በቃ። እንደገና ድሮው ስነ ልቦና ይረጋጋል የተባለው እንደገና ሁለተኛ ስነ ልቦና ጉዳት ላይ ነው ያለው ሰው በቃ። ምንም አይምረውን ለመቆጣጠር ራሱ አሁን አቅቶታል ማለት ይቻላል። በጉዳዩ ላይ ከአካባቢው ባለስልጣናት መረጃ ለማግኘት ያደረግነው ጥረት ከተፈጠረው ውጥረት ጋር በተገናኘ የመንግስት መስሪያ ቤቶች ዝግ በመሆናቸው ኃላፊዎቹን አግኝተን ለማነጋገር አልቻለም። ከዓለም አቀፍ የፍልሰት ድርጅት አይኦኤም ተጨማሪ መረጃ ለማግኘትም ጥረት እያደረግን ሲሆን እንዳገኘን የምንመለስ ይሆናል። ለአሜሪካ ድምጽ አስቴር ምስጋናው አስቴር፣ እናመሰግናለው። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። የዘንድሮውን የ12ኛ ክፍል መልቀቂያ ፈተና ለመስጠት በአማራ ክልል የሚገኙ ዩኒቨርሲቲዎች የተመደቡ መምህራን ወደ የአካባቢያቸው መመለስ ባለመቻላቸው ለችግር እንደተዳረጉ ለአሜሪካ ድምፅ ገልጸዋል። በጎንደርና ደብረ ማርቆስ ዩኒቨርሲቲዎች መመደባቸውን የተናገሩ ፈታኝ መምህራን የተሰጣቸው የተሰጣቸውን አበል እንደጨረሱና የዕለት ምግብ ለማግኘት እንደተቸገሩም ገልጸዋል። መንግሥት በአፋጣኝ ካሉበት አውጥቶ ወደ መጡበት እንዲመልሳቸውም ተማጽነዋል። የትምህርት ሚኒስቴር በበኩሉ መምህራኑ ካሉበት አውጥቶ ወደ መጡበት ለመመለስ እየሰራ እንደሚገኝ ገልጿል። ጉዳዩን አስመልክቶ ለአሜሪካ ድምፅ መረጃ የሰጡት የትምህርት ምዘናና ፈተና አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ በአማራ ክልል የተመደቡትን መምህራን በቅርብ ጊዜ ውስጥ በቻርተር አውሮፕላን ለማስወጣት የሚመለከተውን አካል ፍቃድ እየተጠባበቁ እንደሆነ አመልክተዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። የዘንድሮውን የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለመስጠት ከተለያዩ አካባቢዎች በአማራ ክልል ወደሚገኙ ዩኒቨርሲቲዎች የተመደቡ መምህራን በክልሉ በተስፋፋው ግጭት ምክንያት ወደ መጡበት መመለስ ባለመቻላቸው ለችግር እንደተጋለጡ ተናግረዋል። ለአሜሪካ ድምፅ አስተያየት ከሰጡ መምህራን አንዱ የሆኑት የዲላ ዩኒቨርሲቲ መምህር ዶክተር ዳመነ ማጣና እርሳቸውን ጨምሮ በደብረ ማርቆስ ዩኒቨርሲቲ አምስት መቶ መምህራን እንደተመደቡ ገልጸው ካላችሁበት እንዳትወጡ ተብለን በሆቴል ውስጥ ተዘግቶብን እየዋል ነው ሲሉ ተናግሯል። ጠዋት ፈተና ጨርሰን ልክ እንደወጣን ተኩስ ተጀመረ። ሮብ ቀን ማለት ነው። ሮብ ቀን ከሮብ ጀምሮ እስከ አርብ ባለው ጊዜ ውስጥ ያው ከተማው ባለው ብዙ ጠርስ ነበረች። አርብ ከሰዓት ጀምሮ ደግሞ መከላከያ ገባ። ያው በዚህ ሁሉ መሀል እንግዲህ እኛም ሆቴል ላይ ነን ያለ ነው። ዩኒቨርሲቲውም እዛው ባላችሁበት ተረጋግታችሁ ቁጭ በሉ አለ። በጎንደር ዩኒቨርሲቲ መመደባቸውን የተናገሩትና ማንነታቸው እንዳይጠቀስ የፈለጉ አንድ መምህርም እርሳቸው ባሉበት ሆቴል ብቻ ሀምሳ መምህራን እንደሚገኙ ጠቅሰው በግጭቱ ምክንያት እስካሁን ድረስ ያለፉበትን ሁኔታ እንዲህ ያስረዳሉ። ኃይለኛ ቶክስ ነው ግቢ የተጀመረው ዩኒቨርሲቲ ውስጥ ዩኒቨርሲቲ ውስጥ ነው የተጀመረው። ኃይለኛ ቶክስ ተጀመረ። ያው እንደምንም ብለን እሱን ታግሰን፣ ያው ጥይት በእኛ ላይ እንደበረጠ እየዘነበ ባለበት ወቅት ላይ እንደምንም ብለን ከግቢ ወጣን። ተማሪዎችን ተበታተኑ፣ መምህራንም ተበታተኑ። ከዛኛ እኛ እንግዲህ ነፍሳችን ለማዳን ወደ ህንጻ ስር ገብተን ተደብቀን እዛው ከቆየን በኋላ ወደ አስራ አንድ ሰዓት አካባቢ ከህንጻ ስር ወጣን። ከዛ እኛ ስንወጣ መንገዱ አጠቃላይ ያው ድንጋይ በድንጋይ ነው ተዘግቷል። አጠቃላይ ጎማ ተቃጥሏል። ምንም በቃ መንገዱ ዝግ ነው። ዶፍ በኛ በእኛ ላይ እየዘነበ ወደ ማረፊያችን ሁሉም ሰው ሳት በላይ ነው እንግዲህ በእግር የተጓዝ ነው። ከዛ እሱን በመንገድ ተጉዘን ሁላችንም ወደ ማረፊያችን ገባል። ካለፈው ሳምንት መጨረሻ አንስቶ የምግብ አቅርቦት በመቋረጡ እንደተቸገሩም ተናግረዋል። በዛ ሁሉ እንግዲህ እኛ በጣም ይገርማል። ያው የሚበላ ነገር የለም፣ የሚቀመስ ነገር የለም፣ ውሃ የለም። ቀደም ስል እኛ ያረፍንበት ቦታ ለእኛ ጠዋት ጠዋት ቁርስ ያቀርቡ ነበረ። ያም ተቋረጠ፣ ውሃም ተቋረጠ። ብቻ በጣም ያሳዝናል ያሳለፍነው ህይወት በጣም በቃ ብቻ ፈጣሪ ያው አይሞት ያለ ነፍስ ነው እንጂ እኛ የቆየንበት ሁኔታ በጣም ከባድ ነው። ከዛ በጣም ተቸግረን ያው እዛ እኛ አካባቢ ካሉት ያው መከላከያ ኃይሎች ያው ኮችሮን ቦን ከነሱ ለምነን እየበላን እስከ ዛሬ ቆይተናል። ውሃም የለም ተቋርጧል። ያው ቦታውም ከፍታ ላይ ስላለ ውሃ እንግዲህ በቶክስ ምክንያቱም በምን ተቋርጧል። የዲላ ዩኒቨርሲቲ መምህሩ ዶክተር ዳመነ የዩኒቨርሲቲዎቻቸውና የትምህርት ሚኒስቴር ባለስልጣናት መፍትሄ እስክንሰጣችሁ ድረስ እዚያው ጠብቁ ቢሏቸውም እነርሱ ግን በስፍራው ለመቆየት የሚያስችል በቂ ገንዘብ እንደሌላቸው ይገልጻሉ። እስከምንረጋጋ ምናምን ምናም የምንነው ትምህርት ሚኒስቴርም ያው በተለያዩ ሁኔታዎች እንደዚሁ ስንደዋወል የምናገኘው መረጃ ግን በምን አይነት ሁኔታ እንደምንቆይ የተረጋገጠ ነገር የለም። በቂ ገንዘብ የላችሁም፣ በቂ አበል የላችሁም። እንግዲህ መምህር ከመነሻውም ኑሮ ከእጅ ወደ አፍ ነው፣ ይታወቃል። ኢትዮጵያ መምህርን ብቻ ሳይሆን ኢትዮጵያ ማንኛውም ሰራተኛ የሆነ ከባድ ነው። በዚህ ላይ ኑሮ ውድነት አለ። ቤተሰብ አስተዳዳሪ ነን፣ ደሞዛችንን እዚህ መጠቀም አንችልም፣ ለቤተሰቦቻችንም ስለሚካፈል እስካሁን ድረስ የተከፈለንን ያው ስራው ላይ የነበር ነው ነው ከስራ ውጭ ያለው የለም ከደብረ ማርቆስ ዩኒቨርሲቲ አስተያየታቸውን ያጋሩን አንዲት መምህርም ይህንኑ አስተያየት ይጋራሉ። ያው ኤክስትራ ወጪ እያወጣን ነው። በቆየን ቁጥር ተጨማሪ ስፔሻ ስ ሰርቪስ ሊኖር ይችላል ሆቴሉ። ግን ከዛ ውጪ በራሳችን ከበር ስለምናደርግ እያወጣን ያለ ነው። ኤክስትራ ወጪ በራሳችን ነው የሚሆነው። ምክንያቱም እስካሁን ያገኘነው ሰርቪስ የአበሉ ቢሆን ከዚህ በፊት ሰገና በፈተነባቸው ቀናቶች የሚከፈሉ የነበሩ ናቸው። አሁን ላይ የተሰጡን ማለት ነው። ዶክተር ዳመነ በዚህ ሁኔታ ውስጥ ለመቆየት ስለሚያዳግት መንግስት፣ አፋጣኝ መፍትሄ ይስጠን ሲሉ ጠይቋል። የገንዘብም የምንም ጉዳይ አይደለም። ያለንንም ጨርሰን ተበድረንም ቢሆን ከጓደኞቻችን እንትን መሆን እንችላለን። ግን ከቤተሰቦቻችን ጋር የምንቀላቀልበት በየትኛው መንገድ? አሁን ብዙ ጊዜ እንግዲህ እኛ በድሮ በህዋቱ ጦርነት ጊዜም የነበረው በዩኤን መኪናዎችን በምንም በቀይ መስቀልም እዛ ዩኒቨርሲቲ ላይ የነበሩ ከሌላ አካባቢ የሄዱ ተማሪዎች የወጡበት ሁኔታ ስላለ ትምህርት ሚኒስትሩ ያንንም አይነት ትረንድ ተጠቅሞ እኛን የሚያስወጣበት ሁኔታ ቢመቻች። ስሜ እንዳይጠቀስ ያሉት የጎንደር ዩኒቨርሲቲው ፈታኝ መምህርም የሚመለከታቸው አካላት ይታደጉን ሲሉ ተማጽነዋል። የሚጠይቀን አካል የለም። ተቆልፈን ነው ያለ ነው። ከአልጋስ ላአንወጣም በቃ እዛው ባንንበት ነው። እንግዲህ ሳምንት የሞላውና በጣም አሳሳቢ ሁኔታ ነው ያለነው። ነው መንግስት ጣልቃ ገብቶ እኛን ከዚህ ሁኔታ እንዲያስወጣን ነው እኛ አሁን ከዚህ በኋላ ከአቅማችን በላይ ነው የሆነው። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የትምህርት ምዘናና ፈተናዎች አገልግሎት ዋና ዲሬክተር ዶክተር እሸቱ ከበደ መምህራኑ የደህንነት ችግር እንዳይደርስባቸው ከሀገር ሽማግሌዎች፣ ከከተማዎቹ ባለስልጣናትና ከዩኒቨርሲቲዎቹ አመራሮች ጋር በመመካከር ጥበቃ እንዲደረግላቸው ጥረት መደረጉን አብራርተዋል። ተባራሪ ጥይት እንዳያገኛቸውም ከሆቴሎች እንዳይወጡ ተነግሯቸዋል፣ ሲሉም ዋና ዲሬክተሩ አክለዋል። በተወሰኑ ዩኒቨርሲቲዎች ላሉት መምህራን ህብረተሰቡ ምግብ እያቀረበላቸው እንደሆነ የተናገሩት ዶክተር እሸቱ የጸጥታ ችግሩ ባየለባቸው አካባቢዎች ላይ ግን የምግብ እጥረት ሊያጋጥም ይችላል ብለዋል። መምህራኑ ከክልሉ በአፋጣኝ የሚወጡበት መንገድ እየተመቻቸ እንደሆነ አስታውቀው የማስወጣት ሥራው በትምህርት ሚኒስቴር ብቻ የሚከናወን ባለመሆኑ ከሚመለከታቸው የፌዴራልና የክልል ባለስልጣናት ጋር በመተባበር በጥቂት ቀናት ውስጥ በቻርተርድ አውሮፕላን ለማስወጣት ዝግጅት እየተደረገ እንዳለ አመልክቷል። ከዚህ ውጪ መምህራኑ ካሉበት ለመውጣት በሚል የደህንነት ዋስትና የሌለው ሌላ አማራጭ እንዳይጠቀሙም መክረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል እናመሰግናለን። የመጀመሪያው ምዕራፍ የመጨረሻው ዘገባችን ወደ ኬንያ ይወስደናል። በኬንያ አንድ የአምልኮ መሪ ተከታዮቹን በረሃብ ጠኔ እንዲሞቱ ካደረገና ከአራት መቶ በላይ እስክሬኖች ከጅምላ መቃብር ተቆፍረው መውጣታቸውን ተከትለው የአገሪቱ መንግስት ሃይማኖትን ለመቆጣጠር አስቧል። አሳዛኙ የጠኔ ሞት በኬንያ የሃይማኖት ነጻነት ሳይገፈፍ እንዴት የተከታዮችን ህይወት መጠበቅ እንደሚገባ ክርክር አስነስቷል። ፍራንሲስ ኦቶሞዋ ከናይሮቢ ላከውን እንግዶ ወልድ ያሰማናል። ፓስተር ፖል መከንዚ የተባለው የጉድ ኒውስ ኢንተርናሽናል ቤተ ክርስቲያን አስተዳዳሪ እና ተባባሪዎቹ ፍርድ ቤት ቀርበዋል። ፓስተሩ ተከታዮችን ክርስቶስን እንድታገኙ ተረባችሁ ሙቱ በማለት አስከሬናቸውን በባለቤትነት በያዘው መሬት ላይ እንዲቀበር በማሳመን የሚል ክስ ተመስርቶበታል። እስካሁን ቢያንስ አራት መቶ አስክሬኖች ከስፍራው ተቆፍረው ወጥተዋል። አስደንጋጩ ክስተት የኬንያን መንግሥት ለመንካት አስቸጋሪ የሆነውን ሃይማኖትን የመቆጣጠር ጉዳይ እንዲጋፈጥ አድርጓል። አንድ ግብረ ኃይል አቋቁሞም በስድስት ወር ውስጥ በሃይማኖት ጉዳይ ላይ ቁጥጥር ማድረግን በተመለከተ የሕዝብ አስተያየት እንዲሰበሰብ ትእዛዝ ሰጥቷል። አንዳንድ የሃይማኖት መሪዎች ግን ጥንቃቄ እንዲደረግ በመጠየቅ ላይ ናቸው። ፓስተር ፒተር ኒያንጋ ከሰባተኛ ቀን አድቬንቲስት ቤተ ክርስቲያን መንግስት ሥርዓትን ማስፈንና የዜጎችን ደህንነት መጠበቅ እንዳለበት ይገባኛል። ነገር ግን እምነትን ለመቆጣጠር መፈለጉ ከኃላፊነት ውጭ ያለ ጉዳይ ነው። የተፈጠረው ክስተት የእምነት ተከታዮች እንዴት እጅግ አክራሪ ወደሆኑ የአምልኮ ቡድኖች የተሳቡ የሚል ጥያቄ እንጭሯል። የቀድሞው የአምልኮ ተከታይ የሆነው እና ስሙን መግለጽ ያልፈለገው ግለሰብ በኋላ አደገኝነቱን ሲረዳ ጥሎ እንደወጣ ለቪኦኤ ተናግረዋል። የሚገርመው ከቤተሰብህ ይለዩሃል። ከወንድምህ፣ ከእህትህ፣ ከአባትህ፣ ከእናትህ ይለዩሃል። እናትህ ጣልቃ ገብታ ልታድንህ ትሞክር ይሆናል፣ ግን አይፈቅድላትም። ወደ ገነት በግል ነው የምትሄደው አንተ ብቻህን ትባላለህ። ባለሙያዎች እንደሚሉት በኬንያ የአምልኮ ቡድኖች ቁጥር በመጨመር ላይ ነው። መንግስት ግን ሃይማኖትን በመቆጣጠር ረገድ ጥንቃቄ ማድረግ እንዳለበት ይመክራሉ። ቤንሰን ሙለሚ በፕሪቶሪያ ዩኒቨርሲቲ የአንትሮፖሎጂ ፕሮፌሰር ናቸው። ትኩረቱ መሆን ያለበት መሠረታዊ ሰብአዊ መብትና ነጻነትን መጣሳቸው የተረጋገጠውን መቆጣጠር ብሎም መቅጣት ላይ ነው። ምክንያቱም የአንድ ሃይማኖት አባል መሆን ልክ እንደ ሐሳብን የመግለጽ ነጻነት ነው የሚቆጠረው። የአስክሬን ፍለጋና የማውጣቱ ሥራ አሁንም በመቀጠል ላይ ነው። የሟቾቹ ቁጥርም እንደዛው እየጨመረ መሆኑን ባለሥልጣናት ይናገራሉ። በጉዳዩ የተደናገጡትና እያዘኑት ኬንያውያን ወደፊት እንዲህ አይነት ነገር እንዳይከሰት ለመከላከል መፍትሄ በመሻት ላይ ናቸው። በ19 በ25፣ እና በ31 ሜትር ባንድ አጭር ሞገድ ከረቡዕ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። የመጀመሪያው ምዕራፍ ስርጭታችን ተጠናቆ ወደ ሁለተኛው አጋማሽ ተሸጋግረናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ ደቡብ ኢትዮጵያ ወስደናል። ለአዲሱ የደቡብ ኢትዮጵያ ክልልና ዳግም ለሚዋቀረው የቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ማዕከላት የሚሆኑ 13 ከተሞች እንደተመረጡ የደቡብ ክልል ርዕሰ መስተዳደር አቶ ርስቱ ይርዳው አስታውቀዋል። የአሜሪካ ድምፅ ያነጋግራቸው አንድ ምሁር ግን የማዕከላቱ አሳያየም ሕዝቡን ለባሰ እንግልት እንደሚዳርግ ያመለክታሉ። ሲጠየቅ የነበረውንም የልማትና የፍትሐዊነት ጥያቄ ሊመልስ እንደማይችል በመጥቀስ ይተቻሉ። ለአዲሶቹ ክልሎች በተዘጋጀ የህገ መንግስት ረቂቅ ላይ የክልሉ ባለሥልጣናት በሐዋሳ ከተማ ውይይት በማድረግ ላይ ይገኛሉ። ዮናታን ዘብዴዎስ የዚህን ዘገባ ዝርዝር ይነግረናል። የደቡብ ብሔር ብሔረሰቦችና ህዝቦች ክልል ርዕሰ መስተዳድር አቶ ርስቱ ይርዳው በሐዋሳ ከተማ የተካሄደ ባለው የክልሉ ባለሥልጣናት ጉባኤ ላይ ሁለቱ አዳዲስ ክልሎች እሳቸው ማዕከላት ስሉ የገለጿቸው ልዩ ልዩ ዋና ከተሞች እንዲኖሯቸው ተማምነናል ስሉ ተናግሯል። ማዕከላትን በተመለከተ የመጨረሻ ውይይት ተደርጓል። ሰፊ ሂደት ያለፈ ጉዳይ ነው። በጣም ረጅም ጊዜ ወስደን የተመካከርንበት ጉዳይ ነው። እስካሁን በነበረው ሁኔታ አንድ ቦታ ሰብሰብ አርገናቸው የነበሩ ማዕከላቶች አንድ ቦታ ከሚሆኑ ሰፋ አርገን እንሄድበት ብለን በክልሉ ከአንድ ወደ 13 ማዕከላት ነው የተመረጡት። ርዕሰ መስተዳድሩ ይህን የተናገሩት የደቡብ ክልልን ለሁለት በመክፈል በሚቋቋሙት ክልሎች የሚስርታ ሂደት ላይ እየተካሄደ ባለው ውይይት ላይ ነው። በኢትዮጵያ አዳዲስ ክልሎች አሊያም ዞኖች በሚቋቋሙበት ጊዜ ከዋና ከተማ ምርጫ ጋር በተያያዘ የሚያጋጥሙ አለመግባባቶች የግጭት ምክንያት መሆናቸው አዲስ አይደለም። በክልሎች የምስረታ ሂደትም ረዘም ያለ ጊዜ ከሚወስዱ ውይይቶች አንዱም የዋና ከተማ ምርጫ ነው። ይህንን ችግር ለመቅረፍ በማሰብ ነው ከዚህ ቀደም የተመሠረተው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እኩል ደረጃ ያላቸው አራት ዋና ከተማዎችን በመምረጥ የመጀመሪያው ክልል የሆነው። አቶሪስቱ እንዳሉት ሁለቱ አዳዲስ ክልሎች ከደቡብ ምዕራብ ኢትዮጵያ ህዝቦች ክልሉ በመቀጠል ለሁለቱ አዳዲስ ክልሎች 13 ከተሞችን መርጠዋል ለምን ይህንን ማድረግ እንዳስፈለገ ማብራርቷል የትም ይሁን የትም ተቋሙ ለክልሉ ማህበረሰባችን በቅርበት አገልግሎት እንዲያገኝ ለማድረግ ከማሰብ ነው ህዝብ የሚፈልገው ልማት ነው ህዝብ የሚፈልገው ፍትህ ነው ህዝብ የሚፈልገው አብሮነት ነው ወንድማማችነት ስለዚህ ያንን የሚያጠናክር ስራ እንዲሰራ ተቋማቶቹ በየአካባቢው መሆናቸው ይህንን ተልዕኳቸው መወጣት መቻል አለመቻላቸው ላይ ነው መመዘን ያለበት። በዋቸሞ ዩኒቨርሲቲ የስነ ዜጋና ስነ ምግባር ጥናት ትምህርት ክፍል ኃላፊ እና የውጭ ግንኙነት ፖሊሲ እና የዲፕሎማሲ መምህርና ተመራማሪም አበራ ሀይፒሶ ይህንን ሀሳብ አይስማሙበትም። እንደዚህ የበዙ ዋና ከተማዎች እንዲኖሩ ማድረግ ህዝብ ለአንድ አገልግሎት ልዩ ልዩ ወድኑ ዞኖች እንዲጓዙ ያደርጋል ብሏል። አደረጃጀቱ ለምን አስፈለገ የሚለው ጥያቄ ራሱ እንግዲህ መልካም አስተዳደር ከቅርበት ጋር ተያይዞ ነው እና አሁን ደግሞ ከዚህ ከሴንተር ምርጫ ጋር የተለያዩ ከተሞችን እንደ ምርጫ በተለያዩ ከተሞች ላይ ማስፈር ይህንን ጥያቄ ይፈታል አይፈታ የሚለው ጥያቄ ያው የሚታወቅ ነው። እንግዲህ አይፈታም፣ ምክንያቱም ሁለት ጉዳይ በተለያዩ ከተማ ላይ እንትን ትልል ነው ያለው ማለት ነው። ህዝቡ ለምሳሌ ፖሊስ መምሪያ ወይም ፖሊስ ቢሮ ያለ ሰው ፊት ቢሮ ጋር የሚሄድበት ሁኔታ ይኖራል። ፍርድ ቤት የሚሄድበት ሁኔታ ይኖራል። ስለዚህ እነዚህ ራሱ ሌላ ደብል ነው የሚሆነው ማለት ነው። አይደለም በተለያዩ ከተማዎች ላይ ሆኖ፣ ይልቁንስ አሁን የተወሰደ ያለው እርምጃ በክልሉ የአደረጃጀት ጥያቄ እንዲቀጥል የሚያደርግ ነው ስለሆነ ተናገሩት። ስለዚህ አሁን አደረጃጀቱ ይቀጥላል በዚሁ ልክ አይቆምም ማለት ነው። እንግዲህ ይሄ ከሆነ ያው አሁንም ቢሆን ይሄ የተሰጠው አደረጃጀት ቋንቋና ብሔርን ብቻ መሰረት ያደረገ እንግዲህ ያው ይድረስ የሚል አይነት እንጂ መለካከት ጋር ተያይዞ ትልቅ ክፍተት ነው የሚሆነው። ከተሞች ይደጉ ከተባለ አማራጮች አሉ። ከሰላሳ ዓመታት በፊት የተደራጀው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ቀደም ሲል የተዋቀሩትን የሲዳማና የደቡብ ምዕራብ ኢትዮጵያ ሕዝቦችን ክልል ጨምሮ በአራት ክልሎች ተከፍሏል። በማዕከልነት የተመረጡ ከተሞች የትኞቹ እንደሆኑ እስካሁን በዝርዝር አልተገለጠም። የሁለቱ ክልሎች ዋና ከተሞች ምርጫና አሳያይም ብሎም የክልሉ ቢሮዎች መቀመጫ ጉዳይ ከወዲሁ መነጋገሪያ መሆኑን የሚያረጋገጡት በዋቸሞ ዩኒቨርሲቲ የሥነ ዜጋና ሥነ ምግባር ጥናት ትምህርት ክፍል ኃላፊና የውጭ ግንኙነት ፖሊሲና ዲፕሎማሲ መምህርና ተመራማሪ አበራ ሀፒሶ እርምጃው ግልጽነት የሌለውና ገና ሰፊ ጥናት የሚያስፈልገው ነው ሲሉ ተናግሯል። በደቡብ ምዕራብ ላይ የተመሰረተው ክልል ላይም ጥናት ተደርገዋል የሚባል ነገር ሲሰማ ነበር እና እሱም ቢሆን እንደ መፍትሄ ተይዞ እንደዚህ ቢሮዎችን መበታተን ለህዝቡ ፍትሃዊ ተጠቃሚነት፣ ፍትሃዊ የህዝብ ውክልና ዋስትና ነው ወይ የሚል ጥያቄ ዳሰሳ ጥናትም ሌሎች ጥናቶችም በጥልቀት መደረግ ይኖርበታል። አሁንም ይህ በእንዲህ እንዳለ ሁለቱ አዳዲስ ክልሎች በሚመሩባቸው ረቂቅ ህገ መንግስት ላይ የክልሉ ባለስልጣናት በሐዋሳ ከተማ ተወያይቷል። ዳሩ ግን የመጨረሻ ውጤት አልታወቀም። ሁለት አይነት መንገድ አለን። አንዱ የማሻሻያ ነው። ሌላው ደግሞ አዲሱ ክልላችን እንደ አዲስነቱ አዲስ ህገመንግስት መንግስት የማጽደቅ ሂደት ይቀጥላል ማለት የወላይታም የጋሞ፣ የጎፋ፣ የኮንሶ፣ የደቡብ ኦሞና የገዲዮ ዞኖች የድራሼ፣ የቡርጂ፣ የአማሮ፣ የአልና የባስኬቶ ልዩ ወረዳዎች ደቡብ ኢትዮጵያ በሚል በአንድ ክልል መደራጀታቸውን ያስታወቀው የደቡብ ክልል ምክር ቤት ቅዳሜ ሐምሌ 29 ቀን 2015 ዓመተ ምህረት ስልጣን አስረክቧል። የሀድያ የጉራጌም፣ የስልጤ፣ የከምባታ፣ የጣምባሮና የሀላባ ዞኖች እንዲሁም የየም ልዩ ወረዳ ደግሞ በነባሩ ክልል በአዲስ መልክ እንዲደራጅም ወስኗል። የእነዚህ አዳዲስ ክልሎች ዋና ከተማ ጉዳይም ነው ከወዲሁ መነጋገሪያ የሆነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም ዮናታንን፣ ለቀደመው ዘገባ በእጅጉ አመሰግናለሁ። ቀጣዩ ዘገባ ደግሞ በአማራ ክልል ያጋጠመው የጸጥታ ችግር በግብርናው ዘርፍ ላይ እየፈጠረ ስላለው ጫና ይነግረናል። በአማራ ክልል ያጋጠመው የጸጥታ ችግር በመኸር የእርሻ ስራ እንቅስቃሴና ምርት ላይ ተጽዕኖ እንደሚፈጠር የግብርና ምጣኔ ሀብት ባለሙያዎች ገልጸዋል። የአማራ ክልል ከፍተኛ የመኸር ምርት ከሚሰበሰብባቸው ክልሎች አንዱ ነው። ይሁንና በክልሉ የተፈጠረው ወቅታዊ ሁኔታ ከሌሎች የአገሪቱ አካባቢዎች የጸጥታና የግብዓት እጥረት ችግር ጋር ተዳምሮ የዘንድሮው መኸር ሀገራዊ ምርት እንዲቀንስ ሊያደርግ እንደሚችል በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪ ዶክተር አቡሌ መሐሪ ይገልጻሉ። በአንጻሩ የግብርና ምጣኔ ሀብት ባለሙያው ዶክተር ደምስ ጫን ያለው የሰላም እጥረት በእርሻ ስራው ላይ እንደሚያሳድር ጫና እንደሚያሳድር ቢያምኑም በክልሉ ያጋጠመው የጸጥታ ችግር በቀጣዩ በሚጠበቀው ሀገራዊ ምርት ላይ የጎላ ተጽዕኖ እንደማይኖረው ይናገራሉ። አስማማው አየነው የዚህን ጉዳይ ዝርዝር ይነግርናል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ማክሰኞ ሐምሌ 18 ቀን 2015 ዓ ም ባወጣው ሪፖርት በኢትዮጵያ የመሪ ወቅት አምራች አካባቢዎች 80 በመቶ የእርሻ መሬት ታርሶ ለዝሪት ቢዘጋጅም በዘር የተሸፈነው ግን አነስተኛ እንደሆነ አስታውቋል። የማስተባበሪያ ቢሮው የግብርና ክላስተርን መረጃ ዋቢ በማድረግ ባወጣው ሪፖርቱ በክልሎች መካከል በዘር በተሸፈነው መሬት መጠን ልዩነት አለ። በኦሮሚያ ክልል በዘር የተሸፈነው 80 በመቶ የማሳ መጠን በአገሪቱ ከፍተኛው ሲሆን፣ ከታረሰው መሬት 30 በመቶ ብቻ በዘር የተሸፈነበት የትግራይ ክልል ደግሞ ዝቅተኛው እንደሆነ ሪፖርቱ አመላክቷል። የግል ተቋማትን የሚያማክሩት የግብርና ምጣኔ ሀብት ባለሙያው ዶክተር ደምስ ጫን ያለው በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ሪፖርት አይስማሙም። እርሳቸው እንደሚሉት ሪፖርቱ የያዘው ጥቅል ሀሳቦችን ብቻ ነው። ኦቻ የሚለው በዘር መሸፈን የሚገባው አልተሸፈነም ነው። በምን አይነት ዘር? ለምሳሌ ብዙ ጊዜ የሚነሳው የምርጥ ዘር እጥረት የምርጥ ዘር ችግር ነው። በኢትዮጵያ ውስጥ በአጠቃላይ በየአመቱ ከሚመረተው ወደ አስራ አምስት ሚሊዮን ሄክተር ከሚሆነው የእህል ጥራጥሬ የሚሸፈነው በምርጥ ዘር አስራ አምስት በመቶ የሚያህል አይበልጥም። እንደውም አስራ አምስት በመቶ የሚያደርሰው በሰፊው ስንዴና በቆሎ አምራች አካባቢዎች ምርጥ ዘር ተጠቅሞ ስለሚያመርቱ ነው እንጂ ሌሎች በርካታ በመቶዎች የሚቆጠሩ እህል ጥራጥሬ፣ የመሳሰሉት ዘር ምርጥ ዘርን አይጠቀሙም። እራሱ የገበሬውን ዘር ነው የሚጠቀመው። ስለዚህ መስተካከል ያለበት ጉዳይ ነው። በዘፈር መሸፈን ያለበት አልተሸፈንም። ከማዳበሪያ ጋር የተያዘ ጉዳይ አለ። ስለዚህ መጀመሪያ አስተያየቱ ጥቅልና ተገቢ ያልሆነ አስተያየት ነው። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አቡሌ ማሪ ግን ኦቻ ያወጣው ሪፖርት ተጨማሪ የማረጋገጫ ጥናት እንደሚያስፈልገው ጠቅሰዋል። ይሁንና አርሶ አደሩ በቅርቡ ሲያነሳቸው ከነበሩ የግብአት እጥረት ጥያቄዎች አንጻር ሊሆን የማይችልበት እድል የለም ይላሉ። የግብርና ግብአት የለም፣ ዘር የለም፣ ማዳበሪያ የለም የሚል በርካታ የሆነ አምራች ኃይል ጥያቄ እያነሳ ነው፣ በሁሉም የሀገሪቱ ክፍል በዋናነት ደግሞ በአማራ ክልል አካባቢ ማለት ይህ ማለት ይሄ ገበሬ ያንን ግብአት ካላገኘ ማምረት አልቻለም ማለት ነው። ስለዚህ አምና ሲያመርትበት ከነበረበት መሬት አሁን ላይ ሁም ሊያመርት አይችልም ማለት ነው። ምክንያቱም ግብአቱ ከሌለ ሲታረሱ የነበሩ መሬቶችም የማይታረሱበትን ነው እኛም የምንጠብቀው ምናልባት መሬት ላይ ተወርዶ ጥናት ቢሰራም የሚያመለክተው ያን ሊሆን እንደሚችል ይገመጣል። ምክንያቱም እንግዲህ የገበሬው ግብርና ግብአት አላገኘውም ካለ መሬቱ ጾሙ ሊያድር ነው ማለት ነው። በሀገሪቱ የመኸር ወቅት አምራች ከሆኑ አካባቢዎች አንዱ በሆነው አማራ ክልል በዘር የተሸፈነ የታረሰ መሬት አምሳ በመቶ ብቻ እንደሆነ በኦቻ ሪፖርት ተገልጿል። ከማዳበሪያ አቅርቦት ጋር በተያያዘ አርሶ አደሮች ተደጋጋሚ ሰልፎችን በማድረግ ጥያቄ ካነሱባቸው አካባቢዎች አንዱም የአማራ ክልል ነው። አሁን ደግሞ የክልሉ መንግስት ከአቅም በላይ ነው ባለው የጸጥታ ችግር ምክንያት በፌዴራል መንግሥት የአስቸኳይ ጊዜ አዋጅ ስር ይገኛል። ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አቡሌ ማሀሪ ክልሉ የገባበት የግጭት ሁኔታ አርሶ አደሩ ተረጋግቶ የእርሻ ስራው እንዳይሠራ ስለሚያደርግ በሚጠበቀው ሀገራዊ ምርት ላይ ተጽዕኖውን ያሳርፋል ይላሉም። በዚህ ዓመት ብቻ ሳይሆን ካለፉት ዓመታት ጀምሮ በነበረው ያለ መረጋጋት በርካታ ትርፍ አምራች የሚባሉ አካባቢዎች ወደ ምርት ያልገባበት የነበረ ጊዜ ነበር። አሁን ተያይዞ ደግሞ እንግዲህ አሁን የመኸር እና ዋና ምርት የምናመርትበት እንደምናውቀው የሀገራችን ግብርና የተንጠለጠለው በዋናነት በዝናብ ላይ ነው። ስለዚህ መርስ ዝን ፕሮዲስ አላደረግንም ያላመረትንም ማለት እንግዲህ ተያይዞ ከፍተኛ የሆነ የምግብ ማምረት አልቻልንም ማለት ነው። ምግብ ማምረት አልቻልንም ማለት ደግሞ አሁን ባለው ሪፖርት እንኳን ከሀያ ሚሊዮን የኢትዮጵያ ሕዝብ በላይ ፉድ ኢንሴክዩር ነው። በዚህ ላይ እንግዲህ በእንቅርት ላይ ጆሮ ደግፈ የምንለው ነው የሚዋጋው አምራች ሀይል ነው የሚሞተው አምራች ኃይል ነው መሬቱ ካልታረሰም እርድጋጋ ከሌለ ሰላም ከሌለ መሬቱ መታረስ አይችልም። ሞር አልታረሰም እጥረት አለ ማለት ደግሞ የምግብ ዋጋ ንረቱን በዚሁ መንገድ ያባብሰዋል። የተሰሩ ጥናቶችም የሚያመለክቱም ላለፉት አመታት የግብርና ምንት አመታዊ ምርቱ በቁጥር ደረጃ በአሃዝና የጨመረ ቢሆንም በነፍስ ወከፍ ምርት ብናየው ግን በነፍስ ወከፍ ምርት እየቀነሰ ያለበት ሁኔታ ነው የሚመለከተው። ስለዚህ ይሄ የምግብ ዋጋ ንረቱ ላይ ከፍተኛ የሆነ አስተዋጽኦ ነበረበት። አሁንም እንግዲህ ምርት በዚሁ ልክ ማና ምርት ከሆነ በሀገር ውስጥ ያለውን የምግብ ዋጋ ንረት በእጅጉ ያባብሰውና ችግር ላይ እንወድቃለን። እንዳልኩ በብዙ መንገዶች ነው ኢኮኖሚውን የሚጎዳው ማለት ነው። የሰላም እጦት በግብርና ስራ ላይ ተጽዕኖ እንዳሉ አምናሉ የሚሉት ዶክተር ደምስ ጫን ያለው በበኩላቸው በክልሉ ያጋጠመው የጸጥታ ችግር በሚጠበቀው ሀገራዊ ምርት ላይ ግን ተጽዕኖ ይኖረዋል ብለው እንደማያምኑ ይናገራሉ። ግጭቶች ካሉ ሰላም ከጠፋ መረበሽ እንደሚኖር ግልጽ ነው። እዚህ ላይ መታወቅ ያለበት በተለያዩ ምክንያቶች ለምሳሌ አማራ ክልል በግጭቱ ምክንያት ሳይሆን ምስ ነሰሰርሊ ኢንፋክት አማራ ክልል ብቻ አይደለም። ዘንድሮ በተለይ ማዳበሪያን በሚመለከት በወቅቱ ለሚያመርተው ክፍል ማዳበሪያ ለሚጠቀመው ክፍል ለማድረስ እንዳልተቻለ ሲነገር ነበር። አሁን ማዳበሪያውም እየገባ ነው ተብሎ ባለበት ሰዓት ደግሞ ይህ አይነት ችግር ሲመጣ ደፍኒትሊ እንደዚህ አይነት ግብዓቶችን ለማንቀሳቀስ ችግር ሊኖር ይችላል። ከዚህ ከዚህ ጋር በተያያዘ ሊከሰት የሚችል የምርት መቀነስ ሊኖር ይችል ይሆናል። እንግዲህ ዝም ብለህ እንደ አንድ ሙያተኛና ተመራማሪ ለመገመት ሲቻል፣ ግን አሁን በገዘፈ ሁኔታ አንዳንዶቹ እንደሚሉት ይህን ያህል ከመኸር ሊሆን አይችልም ወደሚለው ግን ድምዳሜ የሚወስድ አይመስለኝም። ታንክስ ጎድ ዝናቡ እስካሁን በማየው ሁኔታ የዝናቡ መጠንና ስርጭቱ ጥሩ ነው። በዚህ ይቀጥል። እኔ ሁል ጊዜ የምለው በኢትዮጵያ ግብርና ውስጥ ወሳኙ ነገር ዛሬም ቢሆን የአየሩ ሁኔታና የዝናቡ ሁኔታ ነው እና የወቅቱ ለሰብል ምርት የተመቻቸው ሆኖ ከመነሻው እስከ መጨረሻው መዝለቁ ነው። ያ እስከተስተካከለ ድረስ ይህን ያህል የጎላ የሚያነቃንቅ በምርት ግኝታችን ላይ የሚያነቃንቅ ለውጥ ያመጣል ብዬ አልገምትም። በዘንድሮ ዓመት ስለተሸፈነው የሰብል ምርትን አስመልክቶ የግብርና ሚኒስትሩ ዶክተር ግርማ አመንቴም ባለፈው ሐምሌ 30 ቀን 2015 ዓ ም የሚኒስቴሩ ዓመታዊ አፈጻጸም ሪፖርት ላይ ተመስርቶ በተካሄደው ውይይት በዘንድሮ መኸር ከታረሰው መሬት 12 ሚሊዮን ሄክታር በሰብል ተሸፍኗል ሲሉ መናገራቸውን መንግሥታዊ የአገር ውስጥ ብዙኃን መገናኛዎች ዘግበዋል። ይህም በሰብል ለመሸፈን ከታቀደው 17 ሚሊዮን ሄክታር የእርሻ መሬት ውስጥ ከ70 መቶ በላይ እንደማለት ነው። የምጣኔ ሀብት ተመራማሪው ዶክተር አቡሌ ማሪ ግን መንግሥት ሊያጋጥመው የሚችለው የምርት መቀነስ የሚፈጥረውን ኢኮኖሚያዊ ችግር ማቃለል የሚችሉ ስራዎችን ከወዲሁ በመስራት ረገድ ትኩረት ቢያደርግ የተሻለ ነው ይላሉ። የሚፈጠረው ተጽዕኖ በመላ ኢኮኖሚው ላይ እንዲሁም ደግሞ በዝቅተኛ ኑሮ ላይ የሚኖረው ማህበረሰብ ክፍል በእጅጉ ሊጎዳ የሚችል እንዲሁም ገበሬውን ራሱ በእጅጉ ሊጎዳ የሚችል በመሆኑ ከወዲሁ የወጪ ገቢ ንግዳችን ላይ ትኩረት አድርገን በመስራት የምግብ አቅርቦቱን ከወዲሁ ልናስብበትና ለዛ ቅድሚያ ቅድሚያ ሰተን ልንዘጋጅ ይገባል እንደ ሀገር ማለት ነው። እንግዲህ ወደፊት ደግሞ በረጅም ርቀት ከዚሁ ጀምሮ ከወዲሁ ጀምሮ ለግብርናው ክፍለ ኢኮኖሚ ከፍተኛ የሆነ ትኩረት ሰጥቶ ከወዲሁም የግብርና ግብአት ለግብርና የሚያስፈልጉትን ጉዳዮች ላይ የቅድሚያ ቅድሚያ አሁንም ሰጥቶ ለሚቀጥሉ አመት ተመሳሳይ ችግር እንዳይፈጠር ቅድመ ዝግጅት በከፍተኛ ደረጃ ሊደረግ ይገባል። የግብርናው ዘርፍ ከፍተኛ የሆነ ቅድሚያ ሊሰጠው ይገባል እላለሁ። ሀገራዊ ሰላምን በማረጋገጥና የግብርና ግብአቶችን አስቀድሞ በማዘጋጀት ላይ መስራት ያስፈልጋል የሚሉት ደግሞ የግብርና ምጣኔ ሀብት ባለሙያው ዶክተር ደምስ ጫን ያለው ናቸው። በቃ እቺ ሀገር የተሻለ በኢኮኖሚ ውስጥ እንቅስቃሴ እንድታመጣ ከተፈለገ ዋነኛው ግብአት ማዳበሪያ፣ ዘር ምናምን አይደለም። ሰላም ጸጥታ፣ እያንዳንዱ በፖለቲካ ውስጥ ያለ ሀይል ለዚች ሀገር ሰላምና ጸጥታ እንዲመጣ ሁሉም ሀይል ነው የምልህ እስካልሰራ ድረስ እቺ አገር ዘላቂነት ያለው በኢኮኖሚው በተለይ ግብርና ውስጥ እድገትና ልማት ለማምጣት ይቸግራታል። በአማራ ክልል ከተፈጠረው የጸጥታ ችግር ባሻገር በተለያዩ የሀገሪቱ አካባቢዎች የሚገኙ በርካታ አርሶ አደሮች የምርት ማሳደጊያ ማዳበሪያ የሚጠቀሙበት የዘር ወቅት እያለፈባቸው እንደሆነ ገልጸው ያለማዳበሪያ ዘር ለመዝራት እንደተገደዱ ቅሬታቸውን ሲያሰሙ እንደነበር ይታወቃል። በአንዳንድ አካባቢዎችም አርሶ አደሮቹ ሰልፍ ማድረጋቸውንና በዚህም ከጸጥታ ኃይሎች ጋር መጋጨታቸውም አይዘነጋም። ከሁለት ሳምንት በፊት በየቀኑ በአማካይ እስከ 2 ሺህ ኩንታል የአፈር ማዳበሪያ ከጅቡቲ ወደብ ተነስቶ ወደ ተለያዩ የአገሪቱ ክፍሎች በመሰራጨት ላይ እንደሆነ የትራንስፖርትና ሎጂስቲክስ ሚኒስቴር ማስታወቁንም መዘገባችን ይታወሳል። ለአሜሪካ ድምፅ አስማማየ ነው። ዋሽንግተን ዲሲ የተባበሩት አስማማውን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ በሥነ ጥበብ ታሪክ የጥቁር ሴቶችን ውክልና የሚያስቀኘውን አውደር እየተመለከተውን የአሶሲትድ ፕሬስ ዘገባ ኤደን ግረመው ታሰማናለች። እጅግ የደመቁ በቀለማት ያጌጡና ቀና መልእክት ያላቸው የጎዳና ላይ ስዕሎች ከተማ ከማሳመር ባለፈ የሰዎች ስሜት ላይ በጎ ተጽዕኖ ያሳድራሉ የምትለው ሳሮን ቦጋለናት። ሳሮን ከሐዋሳ ዩኒቨርሲቲ ከአንድ ዓመት በፊት በኪነ ሕንፃ የተመረቀች ወጣት ስትሆን በአሁኑ ሰዓት በሙሉ ጊዜ የግራፊቲ ወይም በትልቅ ግንቦች ላይ የሚሰሩ ስዕሎችም ባለሙያ በመሆን እየሰራች ትገኛለች። ቤተሰብናገ ከድሮ ጀምሮ እስል ነበረ የምሰራው በትንሽ እስኪል ማለት ወረቀት ላይ ነበረ የምሰራው። ዩኒቨርሲቲ ከገባሁ በኋላ ረፍት ቤት ስመጣ ክረምት ላይ ግድግዳ ላይ መሳል ጀመርኩኝ፣ ከሰከንድ ጀምሮ ማለት ነው። ከዛ በኋላ ይህን ስኬል በደንብ እያዳበርኩት መጣሁ። ያው ከድሮ ጀምሮ የስዕል ፍቅር ውስጤ ስለነበረ እሱ ነገር በደንብ እያዳበርኩት መጣሁ ማለት ነው። ከዛ በኋላ ደግሞ አርክቴክቸር ዲፓርትመንት ገባሁኝ። እሱም ደግሞ በደንብ ረድቶኛል። ከእርሱ ጋር ትንሽ ሪሌትድ ስለሆነ ብዙ ነገሮችን በደንብ እንዳዳብር አድርጎኛል። ከዚያ በኋላ ጋዜት ካረኩ በኋላ ኦሬዲ ድሮ እሰራ የነበረውን ነገር በደንብ ማስቀጠል ጀመርኩኝ ማለት ት ካረኩ በኋላ ቀጥታ ወደ ወደዚህ ስራ ገባሁ ሙሉ በሙሉ ማለት ነው። ያው ማቴሪያል ማግኘት እዚህ ትንሽ ያስቸግር ነበረ። በዛ ላይ ብዙ ብዙ ካርቲስቶች ጋር በደንብ ኮኔክሽን አልነበረኝም እና ካንቫስ ሴት እንደማገኝ አላቅም እንደዚህ መሳያ ቀለሞች የት እንደማገኝ አላውቅም እና እንዲህ ባገኘኋቸው ቀለሞች ነበር የሚሰራው። ይሄ የሕፃን ልጅ የሚዘጋጁ ወተ ከለሮች አሉ። በእነሱ ነበር የሚሰራው። ከዛ በኋላ ግን እንዳልኩሽ ልክ ግቢ ከገባሁ በኋላ በደምሳቦች መታወቅ ጀመርኩኝ፣ ማቴሪያል ማግኘት ጀመርኩኝ። ከዛ በኋላ ነገሮች እየቀለሉ እንዲመጡ የኪነ ሕንፃ ትምህርት ጥበቡን ለማዳበር ቢረዳትም አብዛኛውን ነገር ግን በራሷ ትግል ራሷን ማስተማሯን የምትገልጸው ሳሮን ስራዎቿ አሁን ላይ ከፍተኛ የሆነ ተቀባይነት እያተረፉ እያተረፉ መምጣት ችለዋል። ፖዚቲቭ የሆነ ኮመንቶች ናቸው። ይሄ ደስ የሚል ነገር ነው የሚሰጥኝ። ፊድባካቸው አሪፍ ነው። እንደዚህ ስዕል የሚጀምሩ ሰዎችንም ሚትካሄር እንዳደረገ ይነግሩኛል። አንዳንድ ሰዎች አሁን ለምሳሌ ካርቤት ድልጌ ስር በቲም የሰራ ነው አንድ ስራ አለ ከኢሮፒያን ዩኒየን ዴሌሽን ከአፍሪካ ዩኒየን ጋር ከዛ ደግሞ እዛው ሰርቤት ጋር ከኢታሊያን ካልቸራል ሴንተር ጋር የሰራነው አንድ ትልቅ ሚራል አለ። ከዛ ደግሞ የፍራንስ ኤምባሲ አጥሩ ላይም በዚህ ዓመት የሰራነው አንድ ፕሮጀክት አለ። እዛም ላይ ፓርቲፔት አርጌ ያለው ከዛ ባለፈ ደግሞ እንደዚህ ጋር ብዛ ዶሮች ላይ አሉ ስራዎች ይ ለምሳሌ ካፌ ቦታዎች ላይ ጣሊያን ስኩል ትምሴት ራሱ እና ብዙ በጥቂቱ እነዚህ ናቸው። ሰፋ ባለ ቦታ ላይ የሚሰሩ ስዕሎችን እንደምትወድ የምትናገረው ሳሮን ከአጓሯ ጋር በመሆን የህጻናት የስዕል ትምህርት ክፍለ ጊዜዎችንም ታዘጋጃለች። በራሴ ነው የምሰራው። ፍሪላንስ አደርጋለሁ። እንደዚህ የግድግዳ ስዕሎች ካምባስ ላይ ኮሚሽን ስራዎች ሰራለው፣ የራሴ ስራዎች ሰራለው። ከዛ ባለፈ ደግሞ እንትን ጆያ ስቱዲዮ የሚል ስቱዲዮ እንትን አቋቁመናል ከፓርትነር ጋ ፓርትነር ያለች አባ የምትሰራው ከእሷ ጋር የአርት ክላስ ለህጻናት እንሰጣለን እዛ ስቱዲዮ የአርት በቶች እናዘጋጃለን። አድማጮቻችንና ተመልካቾቻችን ለጀመርነው ነው መሰናዶ ተመልሰን በነገ እለት እንመለሳለን። አብታሙ ስዩም ሳስተናግዳችሁ አምሽቻለሁ። ዛሬ ስታቀናብርልን ያመሸችው ብርሃን ኃይሉ ነበረች። ከመላ ባልደረቦቼ ጋር በዚህ እሰናበታችኋለሁ። መልካም ምሽት ይሁንላችሁ። Thank you.